ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረዋል። ከአሜሪካ ድምፅ ኢትዮጵያውያን ወጣቶች በእምቅ ችሎታቸውና ፈጠራዎቻቸው ለራሳቸው ብለውም ለማህበረሰባቸው እርባና ያላቸውን ስራዎች እየሰሩ ይገኛሉ። አንዳንዶቹ የፈጠራዎቻቸው ዕድሜ ረዝሞ ለትልቅ ደረጃ ሲደርስ፣ የአንዳንዶቹ ደግሞ ከድጋፍና ክትትል ማነስ ባጭሩ ሲቀጭ ይታያል። ዛሬ ምሽት በተለይ በቴክኖሎጂ ፈጠራና የንግድ ሐሳብ ብቅ ካሉ ወጣቶች ጋር ቆይታ ይኖረናል። ወጣቶችን ለማገዝ የተቋቋሙ ማህበራት ሚናንም በጥቂቱ እንሰማለን። የወጣቶች የቴክኖሎጂ ፈጠራዎችና የንግድ ሀሳቦች ዘለቄታ እንዲኖራቸው የሚያግዙ ሀሳቦችም ይደመጣሉ። እንደምን አምሽታችኋል። በድጋሚ ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። በቅንብሮ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ወደ ቀዳሚው መሰናዶ እንሻገር። ቀድመን የምንተዋወቀው የቴክኖሎጂ ፈጠራ ውድድር አሸናፊውን እግዜር ያውቃል አየለን ነው። እግዜር ያውቃል የግብርና ተረፈ ምርቶችን ወደ ኃይል ምንጭነት በሚቀየር ፈጠራው የነጋድራስ የንግድ ፈጠራ ውድድር አሸናፊ ነበረ። ከፈጠራ ስራውና ተያያዥ ጉዳዮች ላይ ያደረግነው ቆይታ የጀመረው አሸናፊ ስላደረገው ጉዳይ ከሚያብራራበት ነው። በነጋድራስ ውድድር ላይ ተወዳድሬ ሁለተኛ የወጣሁበት ፕሮጀክት ወይ ፕሮዳክት ሜካኒካል ብሪኬት ፕሬስ ይባላል። ሜካኒካል ብሪኬት ፕሬስ ማለት የሜካኒካል ኢነርጂን በመጠቀም የተለያዩ የግብርና ተረፈ ምርቶችን ለምሳሌ እንደ ቡና ገለባ፣ እንደ ሩዝ ገለባ፣ እንደ ሰሊጥ ገለባ ያሉትን በከፍተኛ ፕሬዠርና ሙቀት ፐንች በማድረግ በማጣበቅ የድንጋይ ከሰልን ወይም ደግሞ የተለያዩ ፊውሎችን የሚተካ አማራጭ አረንጓዴ ኢነርጂ የሚያመርት ማሽነሪ ነው። ይህን የፈጠራ ስራ እንድትጀምር መነሻ የሆነ ጉዳይ ምንድን ነው? በአካባቢህ የምታየው ችግር ነው ወይንስ ከሌሎች ሀገራት የተረዳኸው ልምድ ነው? ምን ነበረ መነሻው? ዌል መነሻው ባክግራውንዲ ሜካኒካል ኢንጂነሪንግ ነው። ሜካኒካል ኢንጂነሪንግ ተማሪ በነበርኩበት ወቅት የዛሬ 11 ዓመት ገደማ አንዱ የምንወስደው ኮርስ ኦልተርኔቲቭ ኢነርጂ የሚባል ኮርስ ነው እና በዛ ኮርስ ላይ የተለያዩ ሀገር ተሞክሮችን፣ የግብርና ተረፈ ምርቶችን ሪሳይክል ተደርገው እንደ አማራጭ ኢነርጂ የሚቀርቡበትን የተለያዩ ቴክኖሎጂዎችን እንማር ነበር። ሶ አንዱ ቴክኖሎጂ ይሄ ቴክኖሎጂ ነበር። በተለይ በህንድ ሀገር፣ በቻይና ሀገር በከፍተኛ ደረጃ የግብርና ተረፈ ምርትን ወደ አማራጭ ኃይል በመቀየር ተግባር ላይ የዋለ ቴክኖሎጂ ነው። እነሱ ጋር አዲስ አይደለም። እኛ ሀገር ግን አልተለመደም። ይህ ነገር እኛ ሀገር ቢመጣ በየዓመቱ ከተለያዩ የግብርና ሴክተሮች የሚመነጩትን በብዙ መቶ ሺህ ቶን የሚቆጠሩ የግብርና ተረፈ ምርቶችን አንዳንዶቹ ወደ ወንዝ ይጣላሉ፣ አንዳንዶቹ ይቃጠላሉ፣ አንዳንዶቹ ከፍተኛ የሆነ የቦታ ጥበት፣ የአካባቢ ብክለት እያስከሰቱ ይገኛሉ። አሴም ታይም ደግሞ ከፍተኛ የሆነ የኢነርጂ የኃይል ፍላጎት በተለይ ለሙቀት አፕሊኬሽን ለቦይለር፣ ለፋብሪካዎች፣ ለኢንዱስትሪዎች ስላለ በአንድ ድንጋይ ሁለት ወፍ እንደሚባለው ላይክ የዌስቱንም ማኔጅመንት የቆሻሻ አስተዳደር ችግሩንም በአንድ በኩል መቅረፍ፣ በሌላ በኩል ደግሞ በኢንዱስትሪዎች ብሎም በምግብ ማብሰል ላይ ያለውን ከፍተኛ የሆነ የኃይል ችግር ማሟላት ይቻላል የሚለውን ነገር ተገነዘብኩ። ሰው ከዛ በኋላ ከፍተኛ የሆነ ፍላጎት አደረብኝ፣ ይህን ማሽነሪ የማምረት የመፈብረክ፣ የተለያዩ አይነት ጥናቶች እያደረግኩ በኢንጂነሪንግ ስራ ውስጥም በቅጥርም በአማካሪነትም እየሰራው ጎን ለጎን ግን ይሄ ነገር መሰራት የሚችልበትን አማራጭ እያየው ነበር። ብዙ ጊዜ እንግዲህ የፈጠራ ባለሙያዎች ጭንቅላታቸው ውስጥ የሚስሉት ህልም አለ እንደገና ወደ ነባራዊ ዓለም ያንን ነገር ይዘው በሚመጡበት ጊዜ የሚገጥሟቸው የመጀመሪያ ምላሾችና እና የሚገጥሟቸው የመጀመሪያ ተግዳሮቶች ሲያቀዛቅዟቸው ይታያል። አንተ ወደፊት እንድትገፋ ያደረገህ ምን ነበረ? መጀመሪያ ላይ ያገኛቸው ምላሾች ምን ይመስላሉ? በጀመርከው ስራ እንድትቀጥል የገፋፉ ጉዳዮች ምን ነበሩ? ችግሩ በጣም የጎላ ነው። በሁለቱም በኩል አንደኛው እንደምታውቀው ኢትዮጵያ በግብርና ላይ ዲፔንድ ያደረገች ሀገር ናት። ለምሳሌ የቡናን ሴክተር ብንመለከት ሀገሪቷ በዋነኝነት ኤክስፖርት የምታደረገው ምርት ከፍተኛ የሆነ ገለባ ያመነጫል። ለምሳሌ ኢትዮጵያ በአመት አምስት መቶ ሺህ ቶን ከሶስት መቶ እስከ አምስት መቶ ሺህ ቶን ቡና ኢትዮጵያ ታመርታለች። በተመሳሳይ ይሄ በሚመረትበት ልክ ከሶስት መቶ እስከ አምስት መቶ ሺህ ቶን በላይ የሆነ የቡና ገለባ በእያንዳንዱ የቡና እርሻ ይራገፋል ማለት ነው። ቡናው ሲወጣ ገለባው ይራገፋል። ይሄ የሚራገፈው ገለባ አብዛኛው ምንም ጥቅም ላይ የዋል አይደለም። ከዘጠና ፐርሰንት በላይ ማለት ይቻላል ሰው ወንዝ ላይ ይጣላል ወይ ተሰብስቦ ይቃጠላል። ሰው ሄዴክ ነው እና በተለያየ አጋጣሚ በዚህ ሴክተር ውስጥ ካሉ ሰዎች ጋር ስገናኝ ምንም ጥቅም የሌለው ነገር እየተከማቸባቸው ነው ሰው እንደዚህ አይነት ቴክኖሎጂ ቢኖር እንፈልጋለን ወደ ኢነርጂ የሚቀይር ወደ ፊውል የሚቀይር እያሉ ፍላጎታቸውን ያሳውቁኝ ነበር። በተመሳሳይ ደግሞ ሀገሪቷ ለኢነርጂ ለፋብሪካዎች፣ ኢንዱስትሪዎች ለን የሚያደረጉበት ለስቲም ኢነርጂ ከፍተኛ የሆነ ፊውል ኢምፖርት ታደርጋለች። ሄቪ ፈርነስ ወይል የሚባል ማለት ነው እና ይሄ በዶላር ነው ኢምፖርት የሚደረገው በጣም ዋጋው ከጊዜ ወደ ጊዜ እየጨመረ ነው ያሉ ሰው ኢንዱስትሪዎችም ከፍተኛ የሆነ የፕሮዳክሽን ኮስታቸው ላይ ቻሌንጅ እየሆነባቸው ነው። ሰው ይሄ ትልቅ ግልጽ የሆነ መፍትሄ የሚፈልግ ችግር ስለሆነ የፈጠራው ይህን ፈጠራ ስራ በደንብ አድርጌ ኤክስኪዩት ባድርገው በደንብ ተቀባይነት እንደሚኖረው እርግጠኛ ነበርኩ ማለት ነው። ሰው ፖዘቲቭ ነገሩ ነው ሞር የሚጎላው። ተግዳሮት ያው ብዙ አይነት ተግዳሮቶች አሉ። በዋነኝነት ያው ቴክኖሎጂው ትልቅ ኢንቨስትመንት ይጠይቃል። ፕሮቶታይፕም ሲሰራም ሲመረትም ሰው ኢትዮጵያ ውስጥ ይመረትም ሲባል እና በዛም መንገድ ተመርቶ ማስተዋወቁ ከፍተኛ የሆነ ፋይናንስ ይፈልጋል። ሰው ይሄ የፋይናንስ ተግዳሮት ነው ቤዚካሊ እያለፍንበት ያለ ነው። ኢትዮጵያ ውስጥ በተለያዩ የዜና አውታሮች እንዲሁም በተለያዩ መረጃ ምንጮች ላይ የተለያየ ፈጠራ ይዘው ብቅ የሚሉ ወጣቶችን እናያለን። የተወሰኑት የተወሰነ መንገድ ይሄዱና ወደኋላ የመመለሱ ነገር አለ። አንዳንዶቹ ደግሞ ገፍተው ትልቅ ቦታም ሲደርሱ እናያለን። በአጠቃላይ በኢትዮጵያውያን ዘንድ እነዚህን ወጣቶች የበለጠ በትልቅ ደረጃ ላይ ይቀመጡ ዘንድ መደረግ የሚገባው ነገር ምንድን ነው? ሁለት ምላሾች አሉ። በዋነኝነት መጀመሪያ በፈጠራ ስራ የተሰማሩ ሰዎች ላይ ብዙ ጊዜ የማስተውለውን ነገር እኔንም ጨምሮ ሁሉንም ይመለከታል። አንደኛ የፈጠራ ስራ ሲሰራ በየትኛውም የዓለም ክፍል የየትኛውም የኢኮኖሚ መሰረት የእድገት መሰረት ኢኖቬተሮች ናቸው። ለምሳሌ እነ ጃፓን እነ ኮሪያን ብንመለከት የተለያዩ ቴክኖሎጂ ኢኖቬሽኖችን የሚያመጡ ኢኖቬተሮች፣ የፈጠራ ስራ ባለሙያዎች ሀሳባቸውን ወደ ፕሮዳክት ቀይረው አዲስ ነገር ሲያመጡ ኢንቨስተሮች እዛ ፕሮዳክት ላይ ኢንቨስት እያደረጉ ወደ ትልቅ ካምፓኒ በማደግ በእነዚህ አይነት ሁኔታ ነው አሁን ያለው ሞደርን ሲቪላይዜሽን የተገነባው። ሰው የፈጠራ ስራ በጣም አስፈላጊ ነገር ነው ለአንድ ሀገር። ግን ምናለ አሁን የፈጠራ ስራ ላይ የተሰማሩ ሰዎች በደንብ ማጤን አለባቸው። የሚሰሩት የፈጠራ ስራ ተጨባጭ የሆነ ፕሮብሌም ሶልቭ ያደርጋል የሚለውን ነገር ከዚህ ነው መጀመር ያለበት ፕሮብሌሙ ሪል ነው የሚለውን ከዛ ከፕሮብሌሙ በኋላ መፍትሄው የሚያመጡት መፍትሄም ትክክለኛ ነው የሚለውን ነገር መጤን ያለበት። ከዛ በኋላ ደግሞ እራሳቸው አቅም አላቸው ወይ ለዛ ፈጠራ ስራ የሚያስፈልገው እውቀት፣ የቴክኒካል ኖሌጅ ወይ ደግሞ ያን ቴክኒካል ኖሌጅ ከሌላቸው እንኳን አይዲያው እንኳን ካላቸው ቴክኒካል ኖሌጁ ያለው ሰው በቲማቸው ውስጥ ማካተት ይኖርባቸዋል። ሰው ይሄ በፈጠራ ስራ ላይ ባሉ ሰዎች መስተካከል ያለበት ነገር ይሄ ነው ብዬ አምናለው። ሌላ ትልቁ ተግዳሮት ያው የፈጠራ ስራን የሚያበረታቱ ኢንቨስተሮች ሀገራችን በሚያሳዝን መልኩ የላትም። ላይክ የፈጠራ ስራ ላይ ኢንቨስት አድርገው ያን ፈጠራ ስራ ሰፖርት አድርገው ወደ ቢዝነስ እንዲቀየር የሚያበረታቱ ኢንቨስተሮች ኢትዮጵያ የላትም። ሰው ይሄ ነው በጣም ትልቁ ችግር። ምንድነው የፈጠራ ስራው በደንብ ወደ ማስ ፕሮዳክሽን እንዲገባ በደንብ በአር ኤንድ ዲ በሪሰርች ወቅት ገና እንዳለ ከፍተኛ ኢንቨስትመንት ያስፈልጋል። ሶ በሚያሳዝን መልኩ በዋነኝነት እኔ ማስተውለው ብዙ ኢንቨስተሮች አንድ ከውጭ የሚገባ ፕሮዳክት ሀገር ውስጥ ማምረት የሚችሉ ሰዎች እያሉ ባለሙያዎች እያሉ እነሱን ሰፖርት አድርገው ከነሱ ጋር አብሮ በመስራት ያንን ማሽን ወይ ያንን ፕሮዳክት ሀገር ውስጥ ከማምረት ይልቅ በጣም በረከሰ ዋጋ ከቻይና በማስመጣት ማከፋፈል ላይ ነው በብዛት ፎከስ የሚያደረጉት። ሰው ይሄ የፈጠራ ስራን በጣም ኢትዮጵያ ውስጥ እንዳይንሰራፋ በተለይ ከፕሮዳክት ቤዝ የሆኑ ነገሮች ጋር ተግዳሮት የሚሆነው ይሄ ነው። ሰው ለምሳሌ አንዱ ሰው ሌትሴ በጣም ሀይል ቆጣቢ ባትሪ ድንጋይ ኢትዮጵያ ውስጥ ኢኖቬት አደረገን በል ሰው ያን ኢኖቬት ያደረገውን ሰው ያን ነገር በብዛት የሚያመርትበትን ነገር ከማመቻቸት ይልቅ ተመሳሳይ አይነት ባትሪ ከቻይና በርካሽ ዋጋ አምጥተው ማከፋፈል ነው በብዛት ፎከስ የሚያደርጉት። ሰው ያለ ኢንቨስትመንት ደግሞ የኢኖቬሽን ስራ በደንብ ሊያደግ አይችልም። ይሄ ነው ትልቁ ተግዳሮት ብዬ እያስተዋልኩ ያለሁት አሁን ይዘኸው የመጣኸው የፈጠራ ስራ እንግዲህ የሰዎችን ትኩረት ይዞ የዳኞችንም ልብ ገዝቶ ለአሸናፊነት አብቅተውሃል የመጭ ዘመን ህልም ምንድን ነው ይህንን የጀመርከውን ስራ በማስቀጠል ረገድ ምንድን ነው ምንም አይነት ስራ ሲጀመር ጥናት ያስፈልጋል ያ ነገር ይሆናል አይሆንም የሚለው ነገር እና በምሰራበት ሴክተር ጥናት አድርጌ እነ የግብርናን ተረፈ ምርት ወደ ኦልተርኔቲቭ ኢነርጂ መቀየር የሚችሉ ማሽነሪዎች ኢትዮጵያ ውስጥ መመረት እንደሚችሉ እርግጠኛ ሆኝን የጀመርኩት ሰው በመጪው ዘመን ላይ የተለያዩ የግብርና ተረፈ ምርቶችን ወደ አማራጭ ኢነርጂ ኮንቨርት የሚያደርጉ ማሽነሪዎችን ኢትዮጵያ ውስጥ በማምረት ሀገራችን ውስጥ ያለውን የኢነርጂ ፍላጎት በተለይ ምግብ ለማብሰል እና ለፋብሪካ ለኢንዱስትሪያል አፕሊኬሽን የሚሆነውን የኢነርጂ ፊውሎችን በተለያዩ ቦታ የሚመነጩ ተረፈ ምርቶችን የሚቀይሩ ማሽነሪዎችን በማምረት ከፍተኛ የሆነ ሰስቴናቢሊቲን ማረጋገጥ ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያለው ያሰብከው ሁሉ እንዲሳካ እመኝልሃለሁ። ሀሳብህን ስላጋራህን ለአድማጮች ለተመልካቾች ልምድህን ስለነገርክልን በጣም ነው አመሰግነው። መልካሙን ልግጠምን። በድጋሚ በጣም አመሰግናለሁ። በጣም አመሰግናለሁ። ሞቻችን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ቀደም ብለን ከእግዜር ያለው አየለ ጋር ቆይታ አድርጌ ያለሁ ስሙን አሳስቼ ነበረ። ስለዚህ ይታረምልኝ። ቀደም ብለን ያነጋገርነው የቴክኖሎጂ ፈጠራ ባለሙያው እግዜር ያለው አየለ ነበረ። ወደ ተከታዩ ዝግጅታችን ስንሻገር እንስራ የሸክላ ስራ ማህበር ከአራት መቶ በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ ለተለያዩ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁ የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻ ውጤት በእጅ ተሰርተው ለገበያ የሚቀርቡበትም ነው። የማህበሩ አባላትን የስኬት ጉዞና ተግዳሮት ኬኔዲ አባተ በመቀጠል ያስቃኝናል። ለቡና ማፍያ የሚያገለግለው ጀበና፣ ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው። እንስራ የሸክላ ስራ ማህበር በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም ምዬ ከሸክላ ስራ ባለሙያዎች አንዷ ናት። ይሄ ሙያ የጀመርኩትኝ ከልጅነት የጀመረው ነው። ከእናቴ ጋር ያው እነሱም ሸክላ ስለሚሰሩ አብረብሬ አብሬ ነበረ። ሙያውን የለመርኩትኝ ከእናቴ ነው ከእሷ ነው ለምጄ። የራሴን ህይወት ደግሞ ስጀምር ያው ተምረክ የሚያሆን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለክ። ስለዚህ አንድ ሰባት አመት ምናምን ሆነኛል። አሁን የራሴን ብዬ ከጀመርኩትኝ ይሄንን ማለት ነው። አንድ የሸክላ ዕቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች። አንድ ጀበና ለመስራት ያው ሰው እንደየ አቅሙ ነው የሚሰራ። አምስትም ሁለትም ሶስትም ሊሰራ ይችላል፣ ግን ያንን ለማጠናቀቅ ክረምት ከሆነ አንድ 15 ቀን ይፈጃል። ግን እንደዚህ አሁን ጸሐያማ ንፋስ ካለው ሳምንት ይፈጃል። ለማ እስከ ማቃጠል ያለው ፕሮሰስ ማለት ነው ጊዜ ይወስዳል። አሁን ይሄ ሁን የሚሰራው የትናንትና ነው ይሄን ከጨረስኩ በኋላ ከስር የሚስተካከል ማፈፍ የሚባል ነገር አለ። ከታች ታፍፈው እንደገና ደግሞ ነገ ይነፍስበታል። ከነጎዳ ነው ወደ ፀሐይ የሚወጣው ካልነፈሰበት ይሰበራል። ከዛ ይዳጎሳል። ከዛ በኋላ ወደ ማቃጠያ የሚገባው ነው። ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ፣ እንደዚህ ክትፎ ከማንደጫ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ በደንብ በደንብ መረዳት አለባቸው ነው የምለው ነው። ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች። ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት። የማኅበሩ ስያሜ የሸክላ ውጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁኑ ወቅት ከአራት መቶ በላይ ሴቶች በማህበሩ የተለያዩ የሸክላ ውጤቶችን በማምረት ላይ እንደሚገኙ አብራርታለች። ማኅበሩ 303 አባሎች አሉት። የማህበሩ አባሎቹ ነው አብረው መስራቾቹ፣ አብረው ነው የሚሰሩ። በስራችን ደግሞ የተቀጠሩ ቅጥር ሰራተኞች ወደ መቶ ሀያ ስምንት ሴቶች ሰራተኞች አሉ ና የምንሰራቸው ስራዎች ሰፊ ናቸው። ማለት እንደምታየው በጣም ለመተንተን ይከብዳል። እንደው ለምሳሌ ትንሽ አንዱ ለሶስት ካወራል የተለያዩ አበባ ባዞች አሉ፣ ሳህኖች አሉ፣ የሻማ እቃዎች አሉ፣ የአበባ መትከያ፣ የአበባ ደረቅ አበባ ማድረጊያ፣ የፍም ጥብስ የሚጠበስበት ብዙ የላዛኛ ምናምን በጣም ብዙ ናቸው ለመዘርዘር በጣም ነው የሚከብደው ቤቱ ልብስ ስታዩት ደግሞ ብዙ ምርቶች ናቸው ያሉት እና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ስዕል ሊሆን ይችላል የሴራሚክ ስራዎች ሊሆኑ ይችላሉ በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓ ምት በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንፃ ውስጥ ይገኛል የገቢያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉ ና ለእነሱ የተወሰነ ይሸጣል ሱቁ እንደምታውቁት በጣም ትልቅ ሱቅ ነው እዚያ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋ ያለው ሱቅ እዛ አንድ ሱቅ አለን። በተረፈ ለቤት ለሆቴል፣ ለተለያዩ ቦታ ክፍለ ሀገር እየመጡ የሚወስዱ ለምሳሌ አርባ አርብ ሁልጊዜ ኛ ቤት በጣም የተጨናነቀ ነው። ከክፍለሀገር ሀገር የሚመጡ ይኖራሉ። ከዚህ ደግሞ እየወሰዱ እያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉ እና ከዛ ከተረፈ ግን ገበያም ወስደንበት መርካቶም ሊሆን ይችላል ሾላ ሊሆን ይችላል የተፈለገበት ቦታ ወስደን የሚሸጥበት አግባብ አለ ማለት ነው። እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት እድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች። ሸክላይም በጣም በፍቅር ደስ ብሎ የምሰራው ስራ ነው። የወር ደሞዝተኛ ከሚያገኘው ደሞዝ በላይ አገኛለሁ እንጂ ከዛ በታች አላገኝም። እና አክብረህ የሰራው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍልሃል ስራን ምንድነው ከኛ የሚጠበቀው? አክብረን ወደን መስራት ብቻ ነው። ያን ካረክኩ እግዚአብሔር ይከፍላል። በልጅነቴን የጀመርኩ ደግሞ በጣም መፍጠር ነው የምፈልገው፣ መስራት፣ የተለያየ ነገር ማድረግ፣ አንድ ነገር ላይ ራሱ መቆም አልፈልግም። እንዶ ተፈጥሮ ነው በቃ ይሄ እየፈጠርኩ ይሄ የሚያልቅም አይደለም። በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ፣ እንደ ወቅቱ ሁኔታ የተሻለ የዘመነ እየሰራህ ራስህንም ሀገርህንም ቤተሰብህንም መጥቀም ትችላለህ። በቃ እግዚአብሔር ይመስገን ጥሩ የሚባል ህይወት እያኖረኝ ነው። እግዚአብሔርና በደንብ ደ የምንኖረው ልጄን አስተምራለሁ። እጃሁን አስራ አንደኛ ክፍል ነው። አስራ ዘጠኝ አመቱ ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ የምንችልበት ደረጃ እንደርሳለን። ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑ ትገልጻለች። ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ነው ስትልም ተናግራለች። ብዙ ፈተናዎች ይገጥማሉ በኛም በዚህ ሸክላ ሰሪ ስሰራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ። ሰው ወደዚህ እንዳይገባ ያደረገው እየጠፋ ኮ በነበረበት ሰአት ነው። እንደም ይሄ እንስራ ሲ እንትን ሲል በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል። መንግስትም ትኩረት ሰጥቶት እየሰራ ነው እና ለሙያው የሚሰጡ ክብር በጣም ዝቅተኛ ነበር። ዞሮ ግን ከድሮ ከድሮ ስናነጻጽር ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው። በፊት እኔ ልጅ ሆኜ ነው የጀመርኩት በነገራችን ላይና መርካቱ፣ እየወረድኩ ሸጥ ነበረ እቃ እና እዛ ስቲር እኮ ሰውም አትመስላቸውም ኮ በተለይ የምሸጥበት ቦታ አይደለም። እዛ ያው የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለህ ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር፣ እቃችንን እኮ በመኪና ይጭኑትም ነበር አንጭንም፣ ሸክላ ደግሞ እንጫ እንዴ ደግሞ ይህንን ምናምን ነው የሚሉት። እኮ ሸክለኛ ብቻ አይደለም በዚህ መንገድ የሚታየው ሸማኔ፣ ብረት ቅጥቃጭ፣ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማን ነው መስበር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን፣ አንተ የተሻለ ነገር ሲኖር ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተ የምትሸጥበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው የቤት ስራ ያለው። ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም አሁንም አሰልጥኖን ሙያውን እንወቅ። ማሰልጠኛ አለችን ትንሽ ማሰልጠኛ አለችን እና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለን እና ጥሩ ስራ እየሰራ ነው ብለን ነው የምናስበው። እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎቹ ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ እቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ወጣት ስራ ፈጣሪዎች የገንዘብ የእውቀት፣ የትስስርና የስራ ቦታ ችግር ከሚያጋጥሟቸው ተግዳሮቶች መካከል እንደሆኑ ይጠቀሳል። ይህንን ችግር የተመለከተችው ወጣቷ ሳሚያ አብዱል ቃድር ከአምስት ዓመታት በፊት አንድ ማህበር መስርታለች። የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ከተመሠረተበት ጊዜ አንስተው ከአራት መቶ በላይ አባላት ያፈራ ሲሆን ዘርፈ ብዙ የግንዛቤና የፖሊሲ ቅስቀሳዎችን እየሰራ ይገኛል። ኤደን ገርማው የአሁኗ ኢትዮጵያ ለስራ ፈጣሪ ወጣቶች ምን ያክል ምቹ ናት በሚለው ጉዳይ ከሳሚያ አብዱልቃድር ጋር ጭርቆታ አድርጋለች። ወደ ቆይታቸው እንለፍ። በጣም ነው የማመሰግነው ሳሚያ። በቅድሚያ ስቲ ሙሉ ስምሽ እንዲሁም ደግሞ የምታገለግይበትን ማህበር አስተዋውቂል። እሺ፣ አመሰግናለሁ ሳሜ አብዱልቃድር ይባላለሁኝ የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከመስራቾቹ መሀል አንዷና አሁን ደግሞ በፕሬዚዳንትነት እያገለገልኩ ይገኛል። እሺ፣ ያው እንግዲህ ዛሬ የምናወራው ስለ ወጣት ስራ ፈጣሪዎች እና ያለው ሁኔታ ወይም አማራጮቹ ምን ይመስላሉ በሚለው ጉዳይ ላይ ነው። ግን ጥቂት እንደው ስለ ማህበራችሁ እንቅስቃሴ ብለሽኝ ከዛ ብንጀምር። እሺ፣ ኤደን እጅግ አድርጌ አመሰግናለሁኝ። ያው የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ አራተኛ አመታችንን ጨርሰን ያው አምስተኛ አመታችንን እየጀመርን ነው። ከአስራ ስምንት እስከ ሰላሳ አምስት አመት እድሜ ክልል ውስጥ የሚገኙ ወጣት ስራ ፈጣሪዎች ከሀሳብ እስከ ፕሮዳክት ሰርቪስ፣ እስከ ፕሮቶታይፕ ያላቸውን ወጣቶች በካፓሲቲ ቢልዲንግ እንዲሁም ደግሞ በገንዘብ አይዲያቸው መሬት የሚያወርዱበትን ምቹ የሆነ ስነ ምህዳር ለመፍጠር እየሰራን እንገኛለን። በጣም አመሰግናለሁ። እስቲ አሁን ላይ ያለው ሁኔታ ምን ያህል ምቹ ነው? እንዴት ትገመገሚዋለች? ያለች ለወጣቶችም የተመቻቸ ብድር ወይም ስራ ፈጣሪ ነኝ ለሚል ወጣት የተመቸ ነገር አለ ወይ? የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ ጀምሮ እንግዲህ ያለው ነገር በጣም በጣም አመስጋኞች ነን ከራሴ ጀምሮ ማለት ነው። ምክንያቱም አዌርነሱ መንግስት የእኛን ጉዳይ አጀንዳ አድርጎታል። እናንተ ሚዲያዎች አጀንዳ አድርጋችሁታል ይሄ ለእኛ በጣም ትልቅ ለውጥ ነው ምንም ካልነበረበት ቢኖ እኔ የራሴ ስራ ፈጣሪ ነኝ የራሴን ኮምፐኒ በመሄድበት ጊዜ በጣም አስቸጋሪ የሆነ ነገር ነበር የነበረው ባንኮቹም የተለያዩ ውድድሮችን እያካሄዱ ነው ያሉት ፕራይቬት ሴክተሮችን ወደ ቬንቸር ካፒታል ኢንጂን ኢንቨስተር ሴክተር እየገቡ ነው። ባለሀብቶችም የወጣቶችን ተነሳሽነትም አንስተሻል። ግን በተለይ ደግሞ በክልሎች ያሉ ወጣቶች እናንተ ጋር ማህበራችሁ ጋር ይመጣሉ ወይ? ምን ያክል መነቃቃት አለ? ምክንያቱም ከተማ ውስጥ ሲሆን ለመገናኛ ብዙሀንም የመቅረብ ለእንደዚህ አይነት አማራጮችም የመቅረብ ነገር አለ እና እዛስ ላይ ምን አስተውልሻል? በመጀመሪያ ደረጃ እኛም ጉድለት አለብን የአቅም ችግርም ስላለብን ሁሉ ሪጅኖቹ መሄድ አልቻልንም። አዲስ አበባ ላይ ብቻ ነው ቢሮ ያለን። ነገር ግን በቴሌ ብር ሱፐር አፕ ላይ የሜንበር የአባልነት ምዝገባ አፕሊኬሽን ሰርተን አስቀምጠናል። በዚሁም በአራት ወር ውስጥ እስከ አራት መቶ ሰማንያ ሰባት ዛሬ ወጣ ዳታ ነው መነግርሽ እስከ ይህን ኢንተርቪው እያደረግን ማለት ነው አራት መቶ ሰማንያ ሰባት ወጣት ስራ ፈጣሪዎችን መመዝገብ ችለናል ማለት ነው። በዚህ አጋጣሚ መናገር የምፈልገው ከአራት መቶ ሰማንያ ሰባት ሀምሳ ስምንቱ ብቻ ናቸው ሴቶች፣ የተቀሩት እንዳለ ወንዶች ናቸው። አዲስ አበባ ላይ ወደ ሰባ ፐርሰንቱ አዲስ አበባ ላይ ነው። ከዛ ሰላሳ ፐርሰንት ብቻ ነው ክልል ላይ ያለው ማለት ነው። እሱንም በቴሌ ብር ስለሆነ ነው፣ ግን ኦፊሶች የሉንም፣ እኛም አድሬስ ማድረግ አልቻልም። መልካም እንግዲህ፣ ሌላ መጨመር የምትፈልጊው ሀሳብ ካለ ከስብሰባ ላይ አቋርጠሽ ወጥተሽ ነው ከኛ ጋር ይህን ውይይት ያደረግሽው። ከዚህ በላይ አልይዝሽም፣ እንዲሁ ግን ቢጨመር የምትዩ ነገር ካለ። ቢጨመር ብዬ የምለው መጀመሪያ፣ ኤደን ለራስሽ ነው ይሄ አጀንዳው ኮንሲስታንትሊ እንድትይዙት ነው የምፈልገው። ስፔሻሊ ሚዲያ የሎቢ ስራ፣ የውትወታ ስራ የአንድ ቀን ወር ዋንስ አፖን አ ታይም የሚሰራ ነገር አይደለም። በምክንያቱም የስታርታፕ ጆርኒ እንደ ሰው ልጅ ነው። እንደ ሀሳብ ይረገዛል። ከዛ ዘጠኝ ወር ቆይቶ የሰው እንደሚወለደው ቀስ ብሎ እንደሚያድገው፣ በአንዴ ተነስቶ ከእናቱ ወድ እንደወጣ እንደማይሄደው ቢዝነስም እንደዛ ነው። ስፔሻሊ የእኛ የወጣት ስራ ፈጣሪዎች ኢኖቬተሮች ዞኑ እንደዛ ነው። ጊዜ ይፈልጋል፣ ትዕግስት ይፈልጋል። ብዙ መማር፣ ብዙ ማወቅ፣ ብዙ ኤክስፖዠር፣ ብዙ ነገሮች ይፈልጋሉ። እና ያ ደግሞ ብቻችን ማድረግ የምንችለው ነገር አይደለም። ከእኛም የሚጠበቅ ነገሮች አሉ። ብዙ ሁላችሁም በዚህ እኛ ማገዝ ከእኛ ጋር አብራችሁ በመንገዳችሁ ሄድ የምትፈልጉ ሁላ ዌልካም ማለት ይፈልጋለሁ። ንኪ እሺ። ሳሚያ ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ። thank you so much thank you የጋቢና ቪኦኤን የዛሬ መሰናዶ ከማጠናቀቃችን በፊት ከሰሞነኛው የአፍሪካ መሪዎች ጉባኤ ጋር በተገናኘ አንድ ነገር ጀባ ብለናችሁ እንወጣለን። አዲስ አበባ ውስጥ በርካታ የአፍሪካ መሪዎች ተሰባስበዋል። ወጣቶችን ጨምሮ የበርካታዎች ሀሳብ በሚደመጥበት ጉባኤ ላይ ቡና ምን አይነት ሚና እየተጫወተ እንዳለ በአጭሩ የሚያስቃኝ መሰናዶ አለን። እሱን ተመልክተን እንመለስ። የአፍሪካ ሕብረት ለእኛ ለኢትዮጵያ በተለይ እንደ ልጅ ነው የሚቆጠረው። ምክንያቱም የአፍሪካ ህብረት ለመጀመሪያ ጊዜ ስብሰባ የተደረገበት እዚህ ሀገር ነው። ከዛ ውስጥ ደግሞ ያንን ሆስት ማድረግ ለኢትዮጵያ ቤታቸው እንደ መምጣት ነው የሚቆጠረው። የሀገራችንን ምርቶች የቱሪዝም ግባቶች፣ ማስተዋወቅ እንግዲህ የምንታወቅበትን ደግሞ የቡና መገኛ እንደመሆናችን መሰረት የቡና አፈላል ባህላዊ የቡና አፈላል ስነ ስርዓትን ለእንግዶቻችን ማቅረብ ነው። በዛ ውስጥ ደግሞ የከቡና ቁርስ ጋር ከቡና ጋር የሚቀርቡ የተለያዩ የሀገራችን ክፍሎች የሆኑትን ከቆሎ፣ ከዳቦ ቆሎ ከቡና ቁርሶችን አቅርበናል። ከሱ ጋር ተያይዞ ግን ብዙ የፕሮሞሽን የማስታወቀ እንግዲህ እንደምታውቀው ቱሪዝም አሁን ከአምስቱ ሴክተሮች አንዱ ሆኗል። እዛ ውስጥ ትልልቅ ልማቶች እየተሰሩ ነው ያሉት። ያንን ልማቶች ማስተዋወቅና ለገበያ ማቅረብ ነው ፓራሊ ግን፣ ለኢንቨስትመንት የሚጋብዙ ነገሮችን በተለያዩ ቋንቋዎች ብሩሻሮች አዘጋጅተን ለእንግዶቻችን እያቀረብ ነው። የማርኬቲንግ የፕሮሞሽን ሰራተኞቻችን አሉ፣ በሁሉም ቋንቋ በአረብኛ፣ በፈረንሳይኛ እና በእንግሊዝኛ የሚሰሩ እነሱ ደግሞ አንዳንድ እንግዶችን ተጠግተው ያለን ሀብቶች መስህቦቻችንን እንዲያስተዋውቁ። እሱ ነው አንዱ እዚህ አፍሪካ ህብረት የሚኖረን ኢቭንት። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ወጣቶችን የሚመለከቱ ብዳስሷቸው፣ ብትነካኳቸው የምትሏቸው ጉዳዮች ካሉ በመደበኛዎቹ የቪኦኤ አማርኛ የመገናኛ ዘዴዎች ላይ እንድተውልን እንጋብዛለን። አብሬያቸው ቆየሁት ሀብታሙ ስዩም ነበርኩኝ። ብርሃን ኃይሉ ደግሞ በቅንብሩ አብራኝ ነበረች። መልካም የሳምንት ማገባረጅ ይሆንላችሁ። መልካም ምሽት ይሆንላችሁ።